Four. ጤና ይስጥልኝ አድማጮች፣ ሃንጋሪ ዋና ከተማ ቡዳፔስት ውስጥ ከሰባ አራት ቀናት በኋላ ለሚከናወነው አስራ ዘጠነኛው የዓለም አትሌቲክስ ሻምፒዮና ተሳታፊ ኢትዮጵያውያን አትሌቶችን ለመምረጥ ሂደቱ ቀጥሏል። በቀጣዩ የውድድር ዘመን ሃምቡርግ በጀርመን ቡንደስሊጋ ተሳታፊ ለመሆን ሽቱትጋርት ደግሞ ከቡንደስሊጋው ላለመሰናበት የመልስ ጨዋታቸውን ዛሬ ማታ ያደርጋሉ። ሽቱትጋርት ባለፈው ሳምንት በሜዳው ሃምቡርግን ሶስት ለዜሮ ረትቷል። ሃምቡርግ ምሽቱን በሜዳው የሞት ሽረት ግጥሚያ ይጠብቋል። ላይፕቲሽ የጀርመን እግር ኳስ ዋንጫን ዴኤፍቢ ፖካል በድጋሚ ወስዷል። ክሪስቶፈር ንኩንኩ የፍጻሜ ጨዋታው ኮከብ ሆኖ ወጥቷል። ማንቸስተር ሲቲ በድል ጎዳና እየገሰገሰ ነው። ምናልባትም ዘንድሮ ሶስተኛ ዋንጫውን ለመውሰድ ተቃርቧል። አብራችሁ ቆዩም። አትሌቲክስ። ኢትዮጵያውያን አትሌቶች በዓለም አቀፍ ውድድሮች እንደተለመደው አመርቂ ድሎችን አስመዝግበዋል። ስዊድን ውስጥ ቅዳሜ ዕለት በተከናወነው የአዲዳስ ስቶክሆልም ማራቶን ፉክክር በወንድም በሴትም ዘርፍ ኢትዮጵያውያን አትሌቶች ከአንደኛ እስከ ሶስተኛ ደረጃ ይዘው አሸንፏል። በወንዶች ፉክክር አትሌት አሸናፊ ሞገስ ሁለት ሰዓት ከ10 ደቂቃ ከ32 ሰከንድ በመሮጥ በእርግጥም አሸናፊ መሆኑን አስመስክሯል። ደራራ ሁሪሳ ከ29 ሰከንድ በኋላ ጸጋይ መኮንን ደግሞ ከሁለት ደቂቃ በኋላ አሸናፊን ተከትለው ሁለተኛና እና ሶስተኛ ደረጃ አግኝቷል። በሴቶች ተመሳሳይ ፉክክር ሁለት ሰዓት ከ30 ደቂቃ ከ39 ሰከንድ የሮጠችው ሲፋን መላኩ በአንደኛነት ለድል በቅታለች። ሶሮሜ ነጋሽ ከ2 ደቂቃ ከ47 ሰከንድ በኋላ ተከትላት በመግባት የሁለተኛ ደረጃ አግኝታለች። የኔነሽ ዲንቄሳ ከሲፋን 6 ደቂቃ ዘግይታ በሶስተኛነት አጠናቃለች። የኢትዮጵያ አትሌቲክስ ፌዴሬሽን ለቡዳፔስቱ የዘንድሮ የዓለም አትሌቲክስ ሻምፒዮና የ ሺ ሜትር የማጣሪያ ውድድር ተሳታፊዎችን በዓለም አቀፍ ውጤታቸው መሰረት መምረጡን አስታውቋል። ለማጣሪያው የተመረጡ የተባሉ አትሌቶች ሚዛን አለም እጅጋየው ታዬ ቦስና ሙላቴ ፋንታይ በላይነ ፎቴን ተስፋይ ጽጌ ገብረሰላማና በተጠባባቂነት ሰናይት ጌታቸው ናቸው። በወንዶች ፉክክር ደግሞ በሪዮ አረጋዊ ሰለሞን ባረጋ ታደሰ ወርቁ ዮሚፍ ቀጀልቻ ያሲን ሀጂ ጭምዴሳ ደበሌና በተጠባባቂ ገመቹ ዲዳ ናቸው። የተመረጡት ስፔን ውስጥ ለሚኖረው የማጣሪያ ውድድር ማለት ነው። እንግዲህ ታስታውሱ እንደሆነ በርካታ ድንቅ ኢትዮጵያን አትሌቶችን ያስገኘው አምሳ ሁለተኛው የኢትዮጵያ አትሌቲክስ ሻምፒዮና ከሁለት ሳምንት በፊት አዲስ አበባ ውስጥ ተከናውኖ ነበር። ከግማሽ ምዕተ ዓመት በላይ ካስቆጠረው የውድድር ዘርፍ ለዓለም ሻምፒዮና አትሌቶችን ለመምረጥ ያስችላለም ተብሎ ነበር። ከሦስቱ ዓላማዎች መካከል አንዱ ይሄ ነበር። በኢትዮ ኤፍኤም የኢትዮ ስፖርት ፕሮግራም ዋና አዘጋጅ ምስጋናው ታደሰ፣ አምሳ ሁለተኛው የኢትዮጵያ አትሌቲክስ ሻምፒዮና ካስቀመጠው ግብ መካከል አትሌቶችን ለውድድሩ መምረጥ ነበረ ከዛ ውስጥ አንዳቸውም አልተመረጡም እና ግቡ አልተሰካም ማለት ነው። በተወሰነ መልኩ እንደዛ ብሎ መግለጽ ይቻላል። ማንቴ ግን ያው ፌዴሬሽኑ ነው ይህን ነገር የሚያውቀው እና ምክንያቱንም ማስረዳት የሚኖርበት ትልቁ ግቡ ግን ሀምሳ ሁለተኛው የኢትዮጵያ አትሌቲክስ ሻምፒዮና በየዓመቱ ሲከናወን እንደዚህ አይነት አዳዲስ ሴቶችን ማምጣት እና ሀገሪቷን የሚወክሉ የተለያዩ ድንቅ አትሌቶችን መፍጠር ነው እና ዘንድሮም ከውድድሩ አስቀድሞ በተሰጠው ጋዜጣዊ መግለጫ ላይ ከፌዴሬሽኑ ይሄ ነገር ነበር የተገለጸው። አሁን ደግሞ ዝርዝሩን ስንመለከተው ደግሞ እዚህ ውድድር ላይ ተሳትፈው ውጤታማ የነበሩ አትሌቶች ከዝርዝሩ ውጭ ሆነዋል እና ይሄ ትንሽ ግራ የሚያጋባ ነው እና ዓላማው ምንድን ነው የሚል ነገር እንድታነሳ ያደርግሃል። እዛ ውድድር ላይ ከተሳተፉ አትሌቶች መካከል የተወሰኑት በግላቸው ወጥተው የመወዳደር እድሎችን ሲፈጥሩ ተመልክተናቸዋል፣ ባለፉት ጥቂት ቀናት። ነገር ግን ለቡዳፔስቱ የዓለም ሻምፒዮና የተመረጡት አትሌቶች የሚታወቁና ከዚህ በፊትም በተደጋጋሚ ጊዜ ኢትዮጵያን ወክለው የሮጡ አትሌቶች ናቸው። ምናልባት እንደነ ቦሰና አይነት አትሌቶች ከቅርብ ጊዜ ወዲህ የመጡ ጎበዝ አትሌቶች ናቸው። እነሱን ከሲኒየሮቹ ጋር አንድ ላይ አደባልቆ ለማሮጥም የታቀደ ይመስላል። የተቀመጠ ሰዓት አለ። ያንን ሰዓት አላሟሉም ወይ የሚለው ደግሞ ሌላ በጥያቄ መልስ የሚነሳ ነው። ያሟሉም አትሌቶች ድጋሚ ዛሬ ውድድር ላይ እንዲሳተፉ ነው አሁን ጥሪም የተደረገው። ወቅታዊ አቋማቸውን ለመለየት ያስችልም ዘንድ ማለት ነው አላማው። ግን አሁንም ጥያቄ ምልክት እንድታነሳ ያስገድዳል። ምናልባት በወንዶችና በሴቶች የተቀመጠው ምን ያህል ነው? ከሚጠበቁት ውስጥ ውስጥስ እና አልማዝን ለተሰንበት ግደይን በተመለከተ ስማቸው ስላልተካተተ ነው በቀጥታ ያልፋሉ ማለት ነው። ለሴቶቹ አስር ሺህ ሜትር ሚኒማ ማሟላት የሚጠበቅባቸው ሰላሳ ደቂቃ ከዜሮ ዜሮ ሰከንድ ነው። ለወንዶቹ ደግሞ የሚኒማ ጣሪያው ሀያ ሰባት ደቂቃ ከአስር ሰከንድ ነው እና ይህንን ሰዓት የሚያሟሉ አትሌቶች ናቸው የሚሄዱት። ከሚፈቀድልን ኮታ በላይ ደግሞ እነዚህ አትሌቶች ይህን ሚኒማ የሚያሟሉ ከሆነ ደግሞ ምናልባት በወቅታዊ ብቃትና በሲኒየሪቲ የመለየት ስራዎች ሊከናወኑ እንደሚችሉ ነው የሚታስበው። የአትሌቶችን በተመለከተ ለተሰበት ጊዜ የኦሪገን ዓለም ሻምፒዮና አሸናፊ በመሆኗ እሷ በዚህ ውድድር ላይ የቀጥታ ተሳታፊ ትሆናለች ማለት ነው። አልማዝ አያናን በተመለከተ እሷም ፊቷን ከትራክ ውድድሮች ወደ ማራቶን እያዞረች መጥታለች እና በዛ ላይ ደግሞ ወሊድ ላይ ነበር የቆየችው። ከወሊድ ከተነሳች በኋላ መጠነኛ ጉዳት አስተናግዳ ነበረ። ከጉዳቷ መልስ የመጀመሪያ ግማሽ ማራቶኗን ሆላንድ ውስጥ ሮጣ አሸንፋለች እና ምናልባት ከአስር ሺህ ሜትሩ ራቅ ካለች ስለቆየችም ሊሆን ይችላል የሚል የግል እመት ነው ያለኝ የአልማዝ አያናን በዚህ ቡድን ውስጥ አለመካተት ተጨማሪ ነገር ማንሳት የሚቻለው ቀደም ሲል የማጣሪያ ውድድሮች የሚከናወኑት ሆላንድ ውስጥ ዓለም አቀፍ የስፖርት መገናኛን በመሰረቱት በማናጀር ጆስ ሄርመንስ አማካኝነት ሄንጌሎ ውስጥ ነበር። ዘንድሮ ስፔን ይሆናል ተብሏል። ስፔን የተመረጠበት ምክንያት ታውቋል? ከሆላንድ ወደ ስፔን ሐዋሳም ተብሎ ነበር። አዎ እንግዲህ፣ አንተም እንዳልከው በጆስ ሄርመንስ አማካኝነት በርካታ ትልልቅ ኢትዮጵያን አትሌቶች የረዥም ዓመት ማኔጀር እንደሆነ ይታወቃል። እሱ ከፌዴሬሽኑ ጋር በመነጋገር ውድድሮችን ሆላንድ ላይ እያዘጋጀ የማጣሪያ ውድድሮች እዛ ይደረጉ ነበረ። ዘንድሮ ግን ጭራሽ ሆላንድም አንሄድም፣ የምናደርገው እዚሁ ሀገራችን ውስጥ ሐዋሳ ላይ ነው፣ ለዚህም ፈቃድ አግኝተናል የሚል ነገር አንስተው ነበር ፌዴሬሽኑ። በኋላ ላይ ግን አትሌቶቹም አሰልጣኞቻቸውም ይህንን ነገር እንደማይቀበሉት በተደጋጋሚ ጊዜ ሲናገሩ ነበረ። ከአየር ንብረቱም አሁን ካለው ወቅታዊ ሁኔታም ሐዋሳ ላይ ሮቶ ሚኒማ ለማምጣት በጣም ያስቸግረናል፣ ስለዚህ ወደ ሆላንድ እንመለስ የሚል ነገር በርካታ አሰልጣኞች ሲያነሱ ነበር። በግልም የማነጋግራቸው ሀሳብ ቤቶች ይህን ነገር ነበር ሲፈሱልኝ የነበረው። በስተመጨረሻ ፌዴሬሽኑ ሐዋሳ የሚለውን ሀሳብ ሰርዘዋል። ከአሰልጣኞቹ እና ከማኔጀሮቻቸው ጋር ከተነጋገረ በኋላ ወደ ስፔን ወስዶታል። ወደ ስፔን የወሰደበት አንዱ ምክንያት ደርጎ እየተነገረ የሚገኘው ከዚህ ቀደም አስቀድሞ ፕሮግራም ስላለ የኢትዮጵያ አትሌቲክስ ፌዴሬሽን ትቹ አለ ሄንግሎ ስለነበረ ሌሎች ሀገራት የማጣሪያ ውድድራቸውን በዛ ወቅት ላይ ሄንግሎ ላይ ስለሚያደርግ ቦታ ጥበት አለ የሚል ነገር ነው በምክንያትነት ያቀረቡት። ሌላኛው ደግሞ ያው ውድድሩን የሚያዘጋጁ ማኔጀሮች የሚወስዷቸውም ክፍያዎች አሉ። ከዛ ጋር በተያያዘም ደግሞ የስፔኖቹ የተሻለ ነገር በማቅረባቸው ወደ ስፔን ማኔጀሮች ፌዴሬሽኑ ማምራቱ ነው እየተነገረ የሚገኘው። እግር ኳስ ዘንድሮ የእንግሊዝ ፕሪምየር ሊግ ዋንጫን ያነሳው ማንቸስተር ሲቲ የኤፍ ኤ ካፕ ዋንጫንም ወስዷል። በአውሮፓ ሻምፒዮንስ ሊግ የፍጻሜ ግጥሚያ ደግሞ ሶስተኛ ዋንጫውን የመውሰድ እድል ይኖረውም ይሆናል። የፊታችን ቅዳሜ ማታ በፍጻሜው ከጣሊያኑ ኢንተር ሚላን ጋር ይፋለማል። በጀርመን ቡንደስሊጋ ቀጣይ የውድድር ዘመን አስራ ስምንተኛ ተሳታፊ ቡድን ዛሬ ማታ ይለያል። ሽቱትጋርት በቡንደስሊጋው ለመቆየት ዛሬ አቻ መሆን ብቻ ይበቋል። ባለፈው ሳምንት በሜዳው ሃምቡርግን 3 ለ0 ረቷል። በቡንደስሊጋው የሦስተኛ ደረጃ ይዞ ያጠናቀቀው ላይፕሲሽ ፍራንክፉርትን 2 ለ0 ድል አድርጎ የጀርመን እግር ኳስ ዋንጫን ዴኤፍቤ ፖካል በድጋሚ ወስዷል። በፍጻሜ ግጥሚያው ክሪስቶፈር ንኩንኩ አንድ ግብ በማስቆጠርና ሁለተኛውንም በማመቻቸት ኮከብ ሆኖ ወጥቷል። ፈረንሳዊው ግብ አዳኝ በቀጣዩ የጨዋታ ዘመን በእንግሊዝ ፕሪምየር ሊግ ለቼልሲ እንደሚሰለፍ ከተነገረም ወራት ተቆጥሯል። አርጀንቲናዊው የ35 ዓመቱ አጥቂ ሊዮኔል ሜሲና የ37 ሰባት ዓመቱ ስፔናዊ ተከላካይ ሰርጂዮ ራሞስ ከፈረንሳይ ፓሪስ አንጃርሞ ጋር የነበራቸው ቆይታ የመጨረሻው ጨዋታ በሽንፈት ተጠናቋል። የፈረንሳይ ሊግ ዋንጫን ዘንድሮ ያነሳው ፓሪስ አንጃርሞ ቅዳሜ ለት በመጨረሻ ግጥሚያው በሊግ አንድ የደረጃ ሰንጠረዥ አማካይ ላይ በሚገኘው ክሌሞን ቡድን የሶስት ለሁለት ሽንፈት ደርሶበታል። ሰርጂዮ ራሞስ በዚህ የመጨረሻ ጨዋታ አንድ ግብ አስቆጥሯል። ሊዮኔል ሜሲ ከባርሴሎና ሰርጂዮ ራሞስ ከሪያል ማድሪድ ወደ ፓሪስ ከተማ አቅንተው በፓሪሳን ጀርሞ የቆዩት ለሁለት ዓመታት ብቻ ነው። ሰርጂዮ ራሞስ እና ሊዮኔል ሜሲ ወደ ሳውዲ አረቢያ አቅንተው ምናልባትም በአልናስር ቡድን ከክርስቲያኖ ሮናልዶ ጎን ሊሰለፉም ይችሉ ይሆናል የሚሉ አስተያየቶች ተሰንዝሯል። በሌላ ዜና ካሪም ቤንዜማ በሪያል ማድሪድ የመጨረሻ የጨዋታ ዘመኑ መኗቻ የምታደርገውን ግብ አትሌቲኮ ቢልባው ላይ ያስቆጥሯል። ካሪም ቤንዜማ ምናልባትም ወደ ሳውዲ አረቢያ ሊያቀና እንደሚችልም ተዘግቧል። ካሪም ቤንዜማን ለመተካት ደግሞ የቶትናም ሆትስፐር አጥቂ ሃሪ ኬን ወደ ሪያል ማድሪድ ይጓዛል ተብሏል። በነገራችን ላይ ከካሪም ቤንዜማ በተጨማሪ ኤደን ሀዛርድ፣ ማርኮ አሴንሲዮ ና ማሪያኖ ዲያዝም ከሪያል ማድሪድ ለቀው ይሄዳሉ ተብሏል። ሪያል ማድሪድ የእንግሊዝ ብሔራዊ ቡድን አማካይ ጁድ ቤሊንጋምን ለማስመጣት ከጀርመኑ ቦሩሲያ ዶርትሙንድ ጋር በመደራደር ላይ መሆኑ ተነግሯል። እስከ አርባ አንድ አመቱ ድረስ በአለም አቀፍ የእግር ኳስ ውድድሮች ተሳታፊ የነበረው ስዊድናዊ አጥቂ ዝላታን ኢብራሂሞቪች ደግሞ ጫማውን መስቀሉ ተዘግቧል። ዝላታን ኢብራሂሞቪች በዘመኑ ለፓሪሳን ጀርሞ፣ ማንቸስተር ዩናይትድ እንዲሁም በጣሊያን ቡድኖች በኤስ ሚላን እና ኢንተር ሚላን 511 ግቦችን አስቆጥሯል። ትናንት ሳንሲሮ ስታዲየም ውስጥ የጨዋታ ዘመኑ የመጨረሻ ግጥሚያ ለመከታተል ተሰባስበው ለነበሩ ደጋፊዎቹ እግር ኳስን ተሰናብቻለው እናንተን ግን አይደለም ብሏል። በሴቶች የአውሮፓ ሻምፒዮንስ ሊግ የፍጻሜ ውድድር ባርሴሎና የጀርመን ቮልፍስቡርግ ቡድንን ድል አድርጎ ዋንጫውን ወስዷል። ብርቱ ፉክክር በታየበት የቅዳሜ ዕለቱ የፍጻሜ ግጥሚያ ባርሴሎና ያሸነፈው ሦስት ለሁለት በሆነ ውጤት ነው። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። አስተያየት ጥቆማቸው አይለየን። ማንተጋፍቶ ስለሽነኝ። መልካም ጊዜ። ጤና ይስጥልኝ